ሁለት መቶ አርባኛው የዩናይትድ ስቴትስ ከብሪታንያ አስተዳደር ነጻ የወጣችበት የነጻነት ቀን በዓል በየአመቱ በአውሮፓውያን የዘመን አቆጣጠር ሐምሌ አራት ቀን ይከበራል። በዛሬው እለት እየተከበረ ነው። በመላው የሀገሪቱ የአሜሪካውያን እለቱን በሙዚቃ ትርኢቶች፣ ምሽት ላይ በሚተኮሱት ያማሩ ርችቶችና ከቤት ውጭ በሚደረጉ በሚጠባበሱ ምግቦች። ለየት ለየት ባሉ በልዩ ልዩ እንቅስቃሴዎች ያከብሩታል። ጽዮን ግርማ ትናንት ማምሻው ላይ በዋሽንግተን ዲሲ እና ሜሪላንድ ውስጥ ባሉ የተለያዩ አካባቢዎች ተዘዋውራ በዓሉን እንዴት እንደሚያከብሩ ሰዎችን ጠይቃ ያጠናቀረችውን ዘገባ ይዛ ቀርባለች። ወይዘሮ ኢትዮጵያ አልፍሬድ በአሜሪካ ለ49 ዓመታት ኖራለች። በዚህ ቆይታዋ ኢትዮጵያውያኖች የአሜሪካንን ባህል ከኢትዮጵያዊ ባህል ጋር በማመሳሰልና በማቀናጀት እንደሚያከብሩት ትናገራለች። የዛሬውን ዩናይትድ ስቴትስ ከብሪታንያ ግዛት ነጻ የወጣችበትን 240ኛውን የነጻነት በዓል ኢትዮጵያውያን እንዴት እንደሚያከብሩት ትናገራለች። ኢትዮጵያውያኖች ዋሽንግተን ዲሲ፣ ቨርጂኒያ ሜሪላንድ ያሉ በዲሲ ሜትሮፖሊታን ማለት ነው። የሚያከብሩት እንደሌላው አሜሪካዊ ባርቢኪው በማድረግ ለዚሁም ደግሞ አንዳንዶቹ ዳውንታውን ሄደው ወደ ዋሽንግተን ማንመንት ርችቱን በማየት አንዳንዱ ደግሞ ከሀገር ወጥቶ ዘመድን በመጎብኘት አንዳንዱ ደግሞ እንግዳ በመቀበል አንዳንዴ ደግሞ እዚህ የኳስ ጨዋታ አለ። እዚህም ሊሆን ይችላል ሌላ ምስሴት ሊሆን ይችላል። እዚህ በሚሆንበት ጊዜ ብዙዎቹ የኳስ ጨዋታ ያያሉ። ያን ዕለት ማታ ደግሞ የመጨረሻ ምሽት ስለሆነ በባንድ አድርገው ትልቅ እራት ግብዣ አድርገው ያዝናናቸዋል። እሱንም ደግሞ እንዲሁም ይሳተፏሉ። ወይዘሪት ቅድስት አባቷ አሜሪካዊ ነው፣ እናቷ ደግሞ ኢትዮጵያዊት። በዓሉን እንዴት እንደምታከብረው ትናገራለች። ወይም ባርቢኪው ሄዳለሁ ወይም የኳስ ጨዋታ ሄዳለሁ። ወደ አገር ከሆነ ደግሞ ትራቨል አረጌ ለኳሱን ሄጄ አያለሁ። አረበዛ እዚሁ አባቴ ጋር ሄጄ ባርቢኪው ያረጋል። ምናልባት ካሰኘን እዛው ዋሽንግተን ማኒመንት ሄደን ርችት እናየዋለን። አረ በዛው ቤት መዋልና መዝናናት ነው። ወይዘሪት ምርቃት ዶርሲ የኮሌጅ ተማሪ ናት። ተወልዳ ያደገችው እዚህ አሜሪካ ነው። በዓሉን በደስታ እንደሚያከብሩ ትገልጻለች። አንዳንድ ጊዜ ዋይት ሀውስ ካሄድን ሄደን ሳር ውስጥ ቁጭ ብለን ፋይርወርክስን እናያለን። ባርቢኪው እያደረግን ነው የምንበላውን እንደምናየው። እንደዛ ካልሆነ ቤት ሆነን ባርቢኪው እናደርጋለን። እንደዛ ካልሆነ ደግሞ ሺካጎ ሄጄ አጎቴ ዲጄ ነው፣ ለቾዘን ፊው ዲጄስ። ስለዚህ እሱን የእሱን ኮንሰርት እናያለን። ምህረት በአለም ወጣት ናት። እዚሁ ተወልዳን ያደገችው አማርኛዬ ገና በማደግ ላይ ነው ስትል ፈራ ተባያለች፣ አስተያየቷን ሰጥታለች። ቤተሰቤ ከአባቴ ጋር ከከዝኖቼ በሙሉ ዲሲ እንሄዳለን ና ፋይወርክስ እናያለን። አንዳንዴ ሆቴል ሩፍታፕ ሄደን እናያለን። አንዳንዴ አንድ ናሽናል ማል ቁጭ ብለን ፋይወርክስ እናያለን። አንዳንዴ ሙዚቃ የሚጫወታሉ በጣም ደስ የሚል ጋደሪንግ ነው ቤተሰብ በሙሉ የሚመጣው ነገር ስለሆነ ደስ ይላል። ሶስቱን ወጣቶች ነጻነት ለነርሱ ምን ማለት እንደሆነ ጠየኳቸው። ከያየሁት ዓለም አገሮቹ በደምብ እውነተኛ ነጻነት ያየሁት እዚህ አሜሪካ ነው። በቃ ይሄ ኮንስቲቱሽኑ እንዳለ የተሰጠን መብት ከሌላ ሀገሮች ይለያል። ለእኛ ደግሞ በሀይል ጥሩ ነው። እኔ እወደዋለሁ። እኔ የምፈልገውን ማለት ይችላል ነው ሌላ ሀገሮች ይሄ በሃይማኖት በምናምን መናገር አይችሉም፣ አይደለም? እዚህ ሀገር ግን ነጻነት በማውራትን ነጻነት አለን። እንደፈለገን መኖር እንችላለን። ሌላዎቹም እንደፈለጉ መሆን ይችላሉ። ነጻነት ማለት እኔ ዘፋኝ መሆን ከፈለኩ ዘፋኝ መሆን እችላለሁ። ትምህርት ቤት መሄድ ከፈለኩ ትምህርት ቤት መሄድ እችላለሁ። ነጻነት College I college College Education Hopefully doctor School Oh It always reminds me of Ethiopia because Africa o independent for the longest time. But So in Ethiopia it's very it's very hard with galama You know. As soon as that's the government. You can't do anything about it. Is the we have freedom of speech, freedom of press, but um buzu freedom net anet negoro አይ ቲንክ ዳትስ ቬሪ ኢምፖርታንት ቱ አገል ለመሆን። ቅድስት ምርቃትና ምህረትን ነበር የሰማችኋቸው። ነጻነት ማለት የሰዎች መብት በእኩልነት መከበር ነው ይላሉ። እሱን ደግሞ በአሜሪካ እየኖሩት እንደሆነ ገልጸውልኛል። እዚህ በዋሽንግተን ዲሲ በዓሉ በድምቀት ከሚከበርበት ቦታዎች አንዱ ዋሽንግተን ዲሲ የሚገኘው ብሔራዊ አደባባይ ነው። በዚህ አደባባይ አካባቢ በሚገኘው የጆርጅ ዋሽንግተን መታሰቢያ ሐውልትም ከጥቂት ሰዓታት በኋላ ደማቅ ርችት ይተኮሳል። Oh, beautiful For heroes proved In liberate strife Who more than still Their country lies America, mm, make of thy gold refined. and it's